ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ደረሰ አየናቸው በደብረ ብርሃን ዩኒቨርሲቲ የታሪክና ቅርስ አስተዳደር ዲፓርትመንት መምህርና የድህረ ምረቃ ዲን። በቅድሚያ ካክሱም ወደ ዛግዌ የስርወ መንግስት ሽግግር የተካሄደው እንደምን ነው? በእርሶ ግንዛቤ የዛግዌ ስርወ መንግስት የሚጀምረው በስንተኛው መቶ ክፍለ ዘመን ላይ ነው? ምክንያቱም የተወሰኑ የታሪክ ጸሐፍት ከአስረኛው ክፍለ ዘመን ሲሉ ሌሎች ደግሞ ከአስራ ሁለተኛው እንደሆነ ይናገራሉና። አመሰግናለሁ የዛጉዌ ስራው መንግስት ሽግግር መቼ እንደጀመረ የሚለው ነገር እንዳነሳው በተለያየ ጊዜ የተለያዩ መላምቶች አሉ። እነዚህ መላምቶች ከማንሳት በፊት የዛጉዌ ስራው መንግስት መቼም የሚያማክለው የአገውን ማህበረሰብ ህዝብ ስለሆነ የአገው ህዝብ ደግሞ በአክሱም ስልጣኔ ውስጥ ከፍተኛ ሚና እንደነበራቸው በየኢንስክሪፕሽኖቹ ወይም በአክሱማውያን ኢንስክሪፕሽኖች ተጽፈዋል። ይሄ አንዱ ለሽግግሩ ምክንያት ሊሆን ይችላል ብዬ የማስበው ምክንያቱም በሚሊተሪ ወይም በውትድርና ውስጥ ከፍተኛ ሚና ነበራቸው። በንግድ እንቅስቃሴ ውስጥ በአገው በኩል የሚያልፉትን የንግድ መስመሮች ሁሉ በትክክል ተቆጣጥረው የነበሩት እነሱ እንደሆኑ መረጃዎቹ ያሳያሉ። እንደውም በደቡብ አረቢያ ሁሉ ሄደው እንደተዋጉ መረጃዎች ያሳያሉ። ስለዚህ ሽግግሩ ወይም የአገው ህዝብ በአክሱም ውስጥ ከፍተኛ አስተዋጽኦ ወይም ከፍተኛ ሚና እንደነበረው ማስረጃዎቹ ወይም የታሪክ ምንጮች ያስረዳሉ። ና ሽግግሩን በተመለከተ እንግዲህ እንደሚታወቀው የአክሱም ስርወ መንግስት ከስድስት መቶ አርባ ገደማ ከጠፋ በኋላ ማለት ይቻላል። በተለያየ ጊዜ የተለያዩ ነገስታቶች ወይንም መሪዎች ተነስተዋል። ለምሳሌ እነ ጉዲት ይሆናሉ፣ ነሀፃን ዳንኤል ሊሆኑ ይችላሉ። ሌሎችም እንደዚሁ እንደተነሱ መረጃዎች ያሳያሉ። በመሀል ግን አሁን የምናየውን ነገር የዛጉዌ ነገስታት እንደገና የነበረውን የቀድሞውን የክርስትና እምነት አይዲዮሎጂን ማዕከል አድርገው አንድ ስራ መንግስት ማቋቋማቸውን የአርኪኦሎጂ መረጃዎቻችንም ያሳዩናል። መቼ የጀመረ የሚለውን ነገር በአስረኛው የሚለው ፕሮፌሰር ሰርገው ሀብለ ስላሴ ናቸው። እሳቸው እንዲህ የሚሉበት አንዳንድ ምክንያቶች አሉ። ግን ዋናው ምክንያት የተነሱበት እሳቸው ከኦራል ትራዲሽኑ በመነሳት ነው። ምክንያቱም መራ ተክለ ሃይማኖት ነው ስልጣኑን የተቀበለው የሚለውን ሀሳብ በመደገፍ የተነሱበት ጭብጥ ነው። ነገር ግን አሁን ባለን መረጃ የመጀመሪያውን መረጃ የሚነሳው ወይም ኮንቲኖችን የሚባለው የጣሊያኑ ተመራማሪ ይህንንም ፕሮፌሰር ሳምራት ይደግፉታል እና እሳቸው የሚሉት ከአስራ አንድ ሰላሳ አምስት ጀምሮ ሰላሳ አምስት ሰላሳ ሰባት ጀምሮ ነው የሚሉት ምክንያቱም ይሄ በአሌክሳንደሪያ የሚገኘው አባሳቱ የመጥተው ለዛቤስ ሮመኝ እውቅና የሰጡበት በዛ ጊዜ ስለሆነ ነው የሚባለው ስለዚህ ይሄ ነው እንደ ዋነኛ መነሻ ተደርጎ ከአስራ አንድ ሰላሳ አምስት ጀምሮ ያለውን እስከ አስራ ሁለት ሰባ ያለውን ጊዜ ነው በታሪክ መረጃ ላይ ወይም የታሪክ ምንጭ ያለን ያሁን ታሪክ ምንጭ የሚያስረዳል ማለት ነው። የዛጉዌ ስርወ መንግስት መንበረ መንግስቱን ከመዘርጋቱ በፊት ንግስት ወዲት ከ850 እስከ 890 ባሉት ጊዜያቶች ለ40 ዓመታት ኢትዮጵያ እንደገዛች ይነገራል። በአፈታሪክ ባንድ በኩል በወቅቱ ጎጃምና ጎንደር በቤተ እስራኤሎች ቁጥጥር ስር ስለነበረ ንግስት ወዲትም የቤተ እስራኤል ዝርያ እንዳላትና የቤተ እስራኤል ንግስት ነች ተብሎ ሲነገር፣ በሌላ በኩል ደግሞ የሲዳማ ንግስት እንደነበረችና ከደቡብ የመጣች መሆኑን ይነሳል። ስለ ንግስት ዮዲት ማንነት፣ አነሳስና ውድቀት በአሁኑ ወቅት ያሉ የታሪክ ምርምር ግኝቶች ምን የሚነግሩን ታሪክ አለ? ንግስት ዮዲት ያው እንደምታውቀው ሁለት አይነት መረጃዎች ናቸው አሉት። የመጀመሪያው መረጃ በእኛ ሀገር ውስጥ ያሉት አብዛኛው በአፍ የተደገፈ ነው። ሁለተኛ ግን በዛ ዘመን የነበሩ የአረብ ጂኦግራፈሮች በባርሻታ፣ አልያኩቢ እና አልማሱድ የሚባሉት እነዚህ ሁለቱ አንድ ንግስት አለች ኢትዮጵያን የምትገዛ ወይም ሀበሻን የምትገዛ ንግስት አለች። እሷም ንግስት ለአርባ ዓመት ሀገሩን ትገዛ ነበረ የሚል አለ እና አሁን ይህን ፊክስድ የሆነ ከዚህ ዘመን እዚህ ዘመን የሚል ነገር ግን የተቀመጠ ነገር የለም። እነዚህ ሰዎች በዘጠነኛ ክፍለ ዘመን ስለነበሩ ከአርባ ዓመት ያለውን ጊዜ እንደገዛች የሚናገር አለ። ከዛ በኋላ ያለን ነገር በሀገር ውስጥ ያለ ኦራል ትራዲሽን ወይ አፍ ታሪክ የምንለው ነገር ጥሩ ጥሩ መረጃዎችን ሊሰጡ በሚችሉበት ሁኔታ አለ። ለምሳሌ እሷ ከትግራይ ጀምሮ እስከ ሲዳማ ድረስ የተለያየ ስያሜ ቢኖራትም ታሪኳ አለ። ከወላይታ እስከ ሲዳማ ያለውን እሳቱ ብላ የምትጠራበት በዳማት ደግሞ ትልቅ መሪ እንደነበረች፣ እንዲሁ ደግሞ ሸዋ ውስጥ ደግሞ ትልቅ የሸዋ ማለት የዚህ ከሙስሊም ስልጣኔት በፊት ያለውን መንግስት እንደምትመራ፣ የዳሞትንም መንግስት እንደምትመራ የጎጃምን መንግስት እንደምትመራ የሚያሳይ የፓጋን ኩንስ ከሚባሉት መካከል እሷ አንዷ ናት። በቤተ ክርስቲያን ምንጭ ከተረዳ ናት። ጉዲትን ነገር አይሁዳዊ ናት። ምክንያቱም እንደምናየው ክርስትናን እምነት አፈረሱ ብሎ የሚነሳው አይሁዶች ናቸው የሚለውን በአስራ አራተኛ ክፍለ ዘመን ወደ አስራ አምስተኛ ክፍለ ዘመን በከፍተኛ ደረጃ ፕሮፓጌት የተደረገ ፖለቲካ አካሄድ ስለነበረ እንደውም እኔ በማስበው ሌት ነው ብዬ በማስበው። ነገር ግን መረጃዎቻችን ሁለቱን ቦታዎች በተለይ የሸዋን እና የዳሞትን መስራች እናት የምትባለው ሴት መሪ ናት እና ከእነዚህ መካከል እንደምትሆን እርግጠኛ ነው ግን አርባ አመት ስለመግዛቷ ጉዲት ስለምትባለው ባትባልም አንድ ሴት ብለው ሶርስ ያነሳለን። አርባ ዓመት ስለምግዛቷ በዛ አካባቢ እርግጠኛ መሆን የሚያስችል መረጃ አለን ማለት አለው። እንግዲህ ይሄ እነዚህ መሰረታዊ ነገሮች በእውነት እኔ ለነገሩ ያህል በሰፊው የተጠና አይደለም። እኔ አሁን እስከማውቀው ድረስ እነዚህ አሁን የተቆራረጡ ሀሳቦች ካልሆኑ በስተቀር እውነት ነው። ወጥ የሆነ ጥናት በሷ ላይ ተደረገ መረጃ የለንም። አሁን የጉዲት ጉዲትን በት ጥናት ብናጋና፣ ሁለተኛው ነገር ምንድን ነው? ኢትዮጵያ የፖፕሌሽን ሙቭመንት አገር ነው። ህዝብ ከላይ ወርታች ይመጣል፣ ከታች ወደ ላይ ይሄዳል። ይሄ ምናልባት የእሷ በየስፍራው ቦታ መገኘት የህዝቡን የኢትዮጵያ ማህበረሰብ ከሰሜን ወደ ደቡብ፣ ከደቡብ ወደ ሰሜን የመምጣቱን መደባለቁን እንደ ዋነኛ ማስረጃ ሆኖ ሊታይ የሚገባ ይመስለኛል። ምክንያቱም የእሷ በስፍራ ሁሉ እንግዲህ ከሰሜን ኢትዮጵያ እስከ ደቡብ ኢትዮጵያ መገኘት የእሷን ትልቅነት ወይ ገናናነት፣ የእሷን ኃይልና የሚሊትሪ የአመራር አቅም ሁሉ የሚነግረን ነው። ምክንያቱም እንዳልኩ ሸዋ ውስጥ አለች፣ ዳሞት አለች፣ ሲዳማ ውስጥ አለች፣ ውስጥ አለች፣ እንደገና ወሎ ውስጥ አለች፣ ትግራይ ውስጥ አለች እስከ ሀማሴን ድረስ የምንሄድበት ታሪክ ስለሆነ የእሷ ጠቅላላ የኢትዮጵያ ዩኒቨርሳል የምናውቀውን ኢትዮጵያን የሚነካ ታሪክ ስላለው እንደ በጠልቅ ልጠና የሚገባ ነው። እስካሁን ድረስ ግን ይሄ ነው የተባለ ጥልቅ ጥናት የለኝም፣ ግን አንድ ቴቲዲቴቲስ እንዳለ አውቃለሁ፣ በእጅ ግን አልደረስም። ይህ ማወቁ ማለት ነው። ለዛግዌ ስርወ መንግስት ስናመራ እንደሚታወቀው መቀመጫው ከአክሱም በኋላ ወደ ላስታ ሄዷል። በዛ ወቅት ውስጥ አንዱም አከራካሪ የሆነው የዛግዌ መንግስት የአገዛዝ ዘመን መጠን ነው። በአንድ በኩል ለሶስት ክፍለ ዘመናት ያክል ከሶስት መቶ ዓመት በላይ ዛግዌ ዳይነስቲ በስልጣን ላይ እንደነበር ይነገራል። በሌላ በኩል ደግሞ ከአንድ ክፍለ ዘመን ያላለፈ ና መቶ ሰላሳ ሶስት ያህል ዓመት ብቻ የቆየ እንደሆነ ተደርጎ ይነገራል። ለዛም አስባቡ ተወሰኑ ታሪክ ጸሐፊዎች የዛግዌ ስርወ መንግስት አስራ አንድ ነገስታቶች ነበሯቸው ና ለዛ ስለዚህ ሶስት ክፍለ ዘመናትን ገዝተዋል ሲሉ፣ በሌላ በኩል ደግሞ የለም አምስት ብቻ ነበሩ ነገስታቶቹ፣ ስለዚህ የአንድ ክፍለ ዘመን ብቻ እድሜ ነው ያለው የሚል ነው። ይህንን አስመልክቶ ስለ ዛግዌ ስርወ መንግስት በአሁን ወቅት ያለው የታሪክ ግኝት የትኛውን ነው የሚያመላክተው? የዛግዌ መንግስት ስናወራ መቼም ለማንኛውም ታሪክ ጥናት የታሪክ ምንጮች ወሳኞች ናቸው። ለዛግዌ መንግስት ትልቁ የውዝግብ መነሻ የሆነው ምክንያት ይኸው የታሪክ ምንጭ ነው። ምክንያቱም የታሪክ ምንጭ ስንል እነዚህ የምናነሳቸው የታሪክ ምንጭ እናረጋቸው ዘለ እዛ መንግስት የምንጠቀምባቸው አብዛኛዎቹ በአስራ አምስተኛው ክፍለ ዘመን ከተጻፉ ገድሎቻቸው ነው። ለምሳሌ የኢምራና ክርሶስ ገድል አለን። የላሊበላ ገድል አለን። የናኩተላ ገድል አለን። የሀርቤ ገድል አለን። እነዚህ እነዚህ ገድሎች እንግዲህ ናቸው እንደ ታሪክ መረጃ ሆነው የሚቀመጡት። ከታሪኩ መረጃ ምነት ምንጭ የዛቤ ጉዳይ ያቤት ጥናት በጣም ከባድ ያደረገው እና አንዳንድ ጫፉም ነው የሚጀምረው ጋ ነው የሚቆመውም የሚለው ጋር ክርክር የተነሳበትን ምክንያት በዚህ ምክንያት ሌላው ለዚህ ለዛጉ መንግስት ዋነኛ እንደ አሁን በቅርብ ጊዜ የተገኙ መረጃዎች የሚያዩን በዚህ ላሊበላ ዘመን ራሳቸው ላሊበላ የገዳማቱ በተለይ በትግራይ ና በኤርትራ ባ ለሚገኙ ገዳማት የሰጡት ስክሪፕት ነው። ኮንቴምፖራሪ ነው። በዛ ዘመን የነበረ ነው። ሌሎች እንደዚሁ ከዚሁ ጋር የተያያዙ ሂስትሪ ኦፍ ፓትሪያርክስ የሚባለው በዚህ በአስራ ሁለት ሶስተኛው ክፍለ ዘመን የተጻፈው ከዛ ጊዜ ጀኖን ጀምሮ እያገል እያደገ እየተጻፈ ሄደ እስከ አስራ ሶስተኛው ክፍለ ዘመን ያለን የተጻፈው የፓትሪያርኮች ታሪክ በአሌክሳንድሪያ አባሳት የተጻፈው ሲሆን ሌላው የአርኪኦሎጂ ውጤት ነው። አንዳንድ ጽሁፎችን አርኪኦሎጂ ታቦች ላይ የምናገኛቸው የተጻፉ ስለ ንጉሥ ላሊበላ የሚያወራ የሰጡትን ስጦታ የሚያሳይ እና እንዲሁ ደግሞ አሁን ያሉን የሞኖሊቲክ ቸርች ወይም ቤተ ክርስቲያናት ያጠቃልለው። ስለዚህ አሁን ለሂስቶሪያኖቹ በጣም ያስቸገረው ነገር ይሄ ነው። አሁን በዚህ አመት ኦልሞስት ሊወጣ አምስት አመት ይሆነናል ወይ ስድስት አመት ይሆናል የአርኪኦሎጂ ቁፋሮ እየተደረገ እንደገና ጥናት እንዲደረግ እየተደረገ እያለና ወደፊት የሚወጡ ጉዳዮች ይኖራል። ትራንዚሽኑን በተመለከተ በኢትዮጵያ ውስጥ ሁለት አይነት ያለው ትራንዚሽኑ አንደኛው የአፍ የምናወራው የሆም ኦራል ትራዲሽኑ የሚረዳን ከመራሀ ተክለሃይማኖት ጋር የተያያዘውን ከዛ ከመራሀ ተክለሃይማኖት ጀምሮ አስራ አንድ ነገስታቶች ያሉበትን የሚያወራውና ሌላው ግን ከዚሁ ከአስራ አንድ ሰላሳ አምስት ሰላሳ ሰባት ካልኩት ጀምሮ እውቅና ካገኙበት ጀምሮ የተነሳውን የታሪክ ሂደት ነው የሚያሳየው። እንግዲህ በዚህ በጥናትና ምርምሩ ላይ የምናነሳው ነገር ምናልባት በኢትዮጵያ ታሪክ ላይ ለምሳሌ ኦራል ትራዲሽኑ ላይ ብናየው መራ ተክለሃይማኖትና ሰቦወርቅ ጋር ተጋብተው አገሩ ይዟት ከሄደ በኋላ ንጉስ እንደሆነ የሚናገረው ክፍል አለ። እኔ ይህ አካሄድ ትክክል አይደለም፣ ትክክል ነው ለማለት አሁን መረጃዎቹ እንደሌሉ ተናግሮ ያለው። ነገር ግን አንድ ነገር ማንሳት ምንችል ይመስለኛል። ቅድም እንዳልኩ የአገው ሰዎች ወይም የአገው ግዛት አካባቢ ያሉት ከአክሱም ዘመን ውስጥ ከፍተኛ ስልጣን የነበራቸውና የሚያስደንቅም የአክሱም ስልጣኔ ክብሮት በደንብ አርክቴክሶች የነበሩበት ኤሊቶች የነበሩበት መሆኑን የሚያስረዳ ስለሆነ ትራንዚሽኑ ረዥም ጊዜ የፈጀ ቢመስልም ከረዥም ጊዜ በኋላ ያንን ያለፈውን የአክሱም ሌጋሲ የምንላቸውን ዋንኛውን የምንላቸውን ክርስትና፣ ቴክኖሎጂ፣ ግዕዝ የምንላቸውን ነገሮች አንድ ላይ አድርገው መጀመራቸው በዛ ዘመን ልዩ የሆነ ቅርበት እንዳላቸውና ከትም እንዳላቸው ማየት የሚቻል ይመስለኛል። ስለዚህ የዛሬው መንግስት የሚታወቅበትም ሌላ በጠንካራ ጎኑ አይደለም። ለድካሙ ምክንያት የሆነበትም ምክንያት በነገስታቶቹ መካከል ያለ የኢንተርናል ፓወር ሰክሴሽን የምንለው ወይም ነገስታት ከልጁ ወደ ከአባት ወደ ልጅ ቀስ እያለ የሚተላለፈው ስልጣን በቀላሉ የማይተላለፍ መሆኑን በደንብ መረጃዎች አሉ። ግን እነዚህ ሁሉ መረጃዎች የምናወራቸው መረጃዎች በሙሉ እንዳልኩ በጣም የቆዩ ናቸው። ማለት ከገድሎች ላይ የተመሰረተ ነው። እነዚህ ገድሎች ደግሞ በአስራ አምስተኛው ክፍለ ዘመን የተጻፉ ናቸው አብዛኛዎቹ። በዚህ ምክንያት ጊዜ ርቀቱ የታሪክ እውነታውን እንደደበቀብን መናገር የምንችል ይመስለኛል። እንዳነሱት አንዱም የበዛጉዌ ስርወ መንግስት እስከ ዛሬም ድረስ በኢትዮጵያ ቅርስ ውስጥ እና ታሪክ ውስጥ ልዩ ስፍራ ይዞ የሚገኘው ቅዱስ ላሊበላ ያሰሩት ቤተ ክርስቲያን ነው። ሮሃ አሰራሩ ላይ እንደዚሁ ከአሁን ድረስ ብዙ ያልተፈቱ እንቆቁልሾች እንዳሉ ነው፣ በተለይም የምህንድስና ስራውን አስመልክቶ። በሌላም በኩል በኢትዮጵያውያኖች እጅ ያልሰራ አይደለም ከፓለስታይን ወይም ከኢየሩሳሌም በመጡ ባህርማዶ መሀንድሶች የተሰራ ነው ብለው የሚከራክሩ አሉ። ከሃይማኖት አኳያ ደግሞ መላእክትም ሰርተውታል የሚባሉ ነገሮች አሉ። ያ እስካሁን ድረስ በልዩነቱ እጹብ ድንቅ የተባለ ስራ ነው። በዓለም አቀፍ ቅርስነትም የተመዘገበ ነው። በአሁኑ ጊዜ በወቅቱ ስለነበረው ምህንድስና የምናውቀው ነገር አለ። ልክ የአክሱም ሀውልት እንደዚሁ አስደናቂ እንደነበረው ስለ ሮሃ ወይም ስለ ላሊበላ አብያተ ክርስቲያናት ዛሬ ከሁለቱ መጀመሪያዎች ጀመሪዎች ልንነሳ ለምሳሌ የመጀመሪያው የኢትዮጵያኖች አልሰሩትም የሚለው ነገር እነሳ አሁን ባለን ጥናት መሰረት ኢትዮጵያን ውስጥ ስለመስራታቸው ማስረጃዎችን ማቅረብ ይቻላል። ሁለተኛው ነገር የመለኮታዊ ነው የሚለውም ነገር አከራካሪ ነው። ምክንያቱም አከራካሪ ብቻ አይደለም፣ ሊቅ ተቀባይነትን ሊኖረው ይችላል ብዬ አላስብም። ምክንያቱም ሁለቱም የውጭ ፎሬን ኢንፍለንስ የሚባለው መለኮታዊ ነው የሚለውም ሁለቱም የሰው ስራ ነው ብለው እንዳይታመን የሚናገሩ ናቸው። ወይ ኢትዮጵያኖች ስራ አይደለም የሚ ኢትዮጵያኖች አልሰራንም ነው በጊብራይ ህልፕ ካልሆነ መስተቀር። ያኛውም ደግሞ ኢትዮጵያኖች አልሰሩትም በውጪ ዜጎች ወይንም በነጭቶች ወይም ሀሜቲክ ሚት በምንለው ቲዮሪክ ከሆነ እሱም ሁለቱም ትክክል አካሄድ አይመስል፣ የተሰራው በሰው ነው ስንል ብንጀምር ጥሩ ነው። ምክንያቱም የአክሱምን ስራ መለኮታዊ ነው ብለንም ስለማለናል ግን የአክሱምን የአክሱም ሀውልት ካየን የአክሱም ሀውልት በሰው ነው የተሰራ። ይሄ ቅድም እንዳልኩት የዛጉ መንግስት ሚዚክ የሆነውን አርክቴክቸር የተገኘው ከአክሱም አይት ምንም ማገናኛት አይሆን። ምክንያቱም አብዛኛዎቹን ሲምቦልስ የምንላቸውን ምሰሶዎቹን ብናይ፣ የቤቱን የሬክታንጉላር የሚባለውን አሰራር ብናይ እነዚህ ሁሉ የአክሱምን ካቴድራል የሚመስል ነው። ምክንያቱም የአክሱም ካቴድራል በሁለት ቦታ እንደነበረ እናውቃለን፣ እንደገና እንደታደሱ። የመጀመሪያው የመን ያለው ነው። አንደኛው ደግሞ አክሱም ያለው የነበረው ማለት ነው። ከመፍረሱ በፊት የነበረው ነው። እነዚህ ከዛ ጋር ኢንስፓየር የተደረጉ መሆናቸውን በእርግጠኛ መሆን ሆን መናገር የምንችለው እያንዳንዱን ምልክቶች፣ ለምሳሌ መንኬድስ የምንላቸውን ሕንፃዎቹ ላይ ያሉትን ቅርጾች ብናይ ከአክሱማውያን ጋር ቀጥተኛ ግንኙነት እንዳላቸው እና ከዛ ጋራ የተወረሱ እንደሆኑ ምንም የማያጠራጥር በመሆኑ፣ ሁለተኛ ነገር ይሄ ስራ ደግሞ ላሊበላ ስራዎች ከመጀመራቸው በፊት ሌሎች ስራዎችም በአክሱምና በአካባቢ ወይም በላሊበላ ብዙ ርቀት በሌላቸው በምስራቅ ትግራይ ውስጥ ያሉ ስራዎች ቀድሞው እንዳሉ መረጃዎች ያሳዩናል። የአክሱማዊያን ሆኑ ሀውልቶች። ፐርፌክሽናቸውን ናቸውን ፍጹም የስራቸውን እየተገኘባቸው እየትም ነው የሚባል ላሊበላ ላይ ነው። ምክንያቱም በጣም ፍጹም የሆነ አሰራር እንደገና ደግሞ ክፍት አድርገው ወይንም ለቤተ ክርስቲያን ለቤተ መቅደስ እንዲሆን አድርገው የሰሩበት የአክሱማውያንን ስልጣኔ የአንድ ሀውልት ስራ እነሱ ግን በሚያስገርም ሁኔታ፣ በሚያስደንቅ ሁኔታ ፍጹም አድርገው ለአገልግሎት ያበቁበት የስራ ውጤት ነው እና ይሄ ሁሉ የተገኘው ከአክሱማውያን ስልጣኔ ዘመን ጋር የነበሩ ያሉ ሰዎች ወይም የአግዛት ሰዎች ስለነበሩ ነው። ስለዚህ በዚህ ብቻ አይደለም። ከዚህ በፊት ከሚኮራረ ስነት ከመሰራታቸው በፊት እኮ በስምንተኛው መዝናኛ ክፍለ ዘመን በትግራይ በምስራቅ ትግራይ ላይ ያሉትን ማየት ይቻላል። እነዚህም ፕሪሞኖሊቲክ ቸርች ሶፍ ላሊበላ የምንላቸው እነዚህም ለአንድ መረጃ ሆነው የሚቀርቡ ናቸው። ስለዚህ ኢትዮጵያኖቹ ወይንም በዛ አካባቢ የነበረው ህዝብ እንደሰራው ምንም አይነት ጥርጣሬ ሊገባን አይችልም። ምክንያቱም ምዕራባውያንም ያንን የአክሱምን ስልጣኔን ኢንስፓየር ሊያደርጉ አይችሉም፣ እርግጠኛ ነኝ። ስለዚህ ያንን ስታይል አድርገው የሰሩት እነሱ ስለሆኑ ብዙ የሰራው ነው። መለክታዊ ሚኒስትር የሚባለውም ደግሞ ምንድን ነው ኢትዮጵያዊ ይሰራል ብሎ ከማሰብ በላይ ስለሆነ ሌላ ማብራሪያ ማምጣት ስለፈለጉ ምክንያቱም ከዛ በኋላ የሰራ ነገር ብዙም ስለማይታይ ከዚያ የተነሳ ነው መለኮታዊ ትርጉም እንዲሰጥ ያደረገው ይመስለኛል። እዚህ የላሊበላን ጉዳይ ካነሳን አንዱ ዛጉዌ ስርወ መንግስት ውስጥ በጣም ዝነኛ የነበሩት ታላቅ ንጉስ ላሊበላ ናቸው። መጨረሻም ላይ ቅድስናም ሁሉ አግኝተዋል፣ ቅዱስ እስከመባልም ደርሰዋል። ስለ እሳቸውስ ምን የሚነግሩን ታሪክ አለ? ልዩና ዝነኛ ሊሆኑ የበቁት እንደምን ነው? የአጤ ላሊበላ ከቤተክርስቲያናቱ ስራ በተጨማሪ ይሄኛው ዋነኛው ስራቸው እንደሆነ ና ትልቁ ስራቸውን የታሪክ መረጃዎቹ ይገልጻሉ። ከሳቸው በፊት ግን ብዙዎች አሉ። ሀርቤ ማንሳት ይቻላል። እና ክርስቶስ የሚባሉት የብራ ክርስቶስ የሚባሉት እሳቸው እንዲሁ የታወቁ ናቸው እና ትልቅ ስራም ሰርተዋል ተብለው የሚታሰቡ ዋነኛ ነገስታቶች በዛ ዘመን እሳቸው ናቸው። ለአጤ ላሊበላ ጋር ስከመጣ አጤ ላሊበላ በብዙ መልኩ የሚታወቁት ምክንያቱም አሁን ባነሳዋቸው የመኖሊቲክ ቸርች ስራዎች ላይ ዋነኛ ሚና እንደነበራቸው እና ያንን የዘመን እንደገና ሪቫይቭ እንዳደረጉ የክፍልን ስልጣኔ ከልቸራል ፐርፌክሽን ያመጡት እሳቸው ስለሆኑ እንደ አንድ ትልቅ የተያዘ ጉዳይ ነው። ሁለተኛው ነገር እሳቸው በዚህ በሰሜን ኢትዮጵያ ላይ በተለይ እስከ ሐማሴን ድረስ ያለውን ትግራይን እና እንዲሁም እስከ ጎጃም እንደው እንደ ሰሜን አምሃራ ድረስ የአማራውን ደቡብ ላታ ደቡብ ያለውንና ግዛቶች የሚግን መረጃዎች አሉ፣ በጣም የሚገርሙ በሄድንበት ቦታ ሁሉ ስለ ላሊበላ የሚነግሩ የአርኪኦሎጂ መረጃዎች አሉ። እነዚህ በአፍ የሚነገሩ መረጃዎች አሉ። እነዚህ ምን ያሳያሉ ማለት ነው? ንጉስ ላሊበላ በዚህ አካባቢ ላይ ከፍተኛ አስተዋጽኦ ወይም የፖለቲካ ስልጣን እንደነበራቸው የሚያሳይ ነገር አለው። ከሁሉ በላይ ግን የጉልት መስጠት አቅም ድረስ የደረሱ በሰፊው እስከ ሰሜን ኢትዮጵያ ባለው ግዛት ላይ ከፍተኛ ተጽዕኖ እንዳላቸውና የጉልት ማለት ጉልት ሁሉም ነገር የያዘ ነው። ጉልት የሚሰጠው ባለቤቱ የማይገዛውን መሬት ጉልት አይሰጥም። ስለዚህ ጉልት የሚሰጡት እስከ ሰሜን ድረስ አካባቢ እስከ ሽመና የሚባለው ደብረ ዛሬ ደብረ ሊባኖስ የሚባለው በሽመዘና ቅርስ ውስጥ የሚገኝ በኤርትራ ውስጥ ዛሬ የሚገኝ ቦታዎችን፣ ትግራይን በካቴድራሉ ይዘን የአክሱም ኢንቴድር በካቴድራሉ ይዘን ጉልት የሰጡበት ቦታ ስላለ በታሪክ መረጃ ውስጥ ኮንቴምፖራሪ የሆኑ መረጃዎች ያቀረቡልን በላሊበላ ዘመን ስለነበረ እና የግዛታቸውንም ስፋት ማየት የምንችልበት ሁኔታ ስላለ በዚህ ምክንያት ነው ትልቅነታቸውን የሚያሳየው። ምክንያቱም የላሊበላ ገድል የተጻፈው በአስራ አምስተኛው ክፍለ ዘመን ሲሆን ወደዛም ተጽፎ እንዲላክ ያደረጉት አፄ ዘራ ያዕቆብ ናቸው እና አፄ ዘራ ያዕቆብ ያንን ሲያደርጉ ምን ያህል ዋነኛው የዛጉዌ መንግስት የታሪክ አነቃናቂ ንጉስ እንደነበሩ ማየት የሚቻል ይመስለኛል። ይሄ የተጻፈው በዘራ ያዕቆብ ዘመን የተጽፎ እዛ የተቀመጠ ስለዚህ ነው የእሳቸው ስራ ትልቅ ነው። በተለይ ይሄ ቅርጫቶች ወይም ቅራቤ ክርስቲያኖችን በሚያምር ሁኔታ ኢትዮጵያዊ የሆነ ካለፈው ዘመን ጋር የተያያዘ ከአክሱማዊያን ስልጣኔ ጋር የተያያዘ እና ይህንን ደግሞ በትክክል ታስቦበት የተሰራ እና የተመራ በመሆኑ በዛ ምክንያት ነው የእሳቸውን ትልቅነት የሚወራው ማለት ነው። በዛ ነገስታቶች ቀደም ሲል እንደጠቀሱት አንዱም ለዛጉዌ ስርወ መንግስት ውድቀት የሆነው በነገስታቱ መካከል የስልጣን ሽግግርን አስመልክቶ አንዱ አስባብ እንደሆነ ነው። ከዛም የተነሳ በዛጉዌ ስርወ መንግስት እንደምንረዳው አንድ የረጋ የመናገሻ ከተማ አልነበረም። በየጊዜው ለዋወጥ ነበር። ከዚህ ሌላስ በመካከላቸው ከነበሩት ፖለቲካ ስልጣን ሽኩቻዎች ባሻገር ለስርወ መንግስቱ ውድቀት ተጨማሪ ዋነኛ ምክንያቶች ናቸው የሚባሉት ምን ይሆናሉ? ዋነኛ ውድቀቶቹ እንግዲህ ኢንተርናል ኦርጋናይዜሽን ወሳኝ ነው ለአንድ የፖለቲካ አመራር። ስለዚህ ያ ወንደ ዋንኛ ጉዳይ ሆኖ ሁለተኛው ነገር በዚህ ዘመን የነበረውን አንድ ጥሩ ጽሁፍ አለ። እሱ ጽሁፍ የሚያነሳው ነገር ምንድን ነው? በተደጋጋሚ ድርቅ መኖሩ ነው የሚለው በተለይ በላስታና አካባቢ ላይ ብዙ ዝናብ እንዳልነበረና ያ ዝናብ በጣም እንደቀነሰ የሚያሳይ በተለይ በግብጽ ያለውን የናይልን ወንዝ ፍለድ ሌቭል በመለካት አንድ የተጠና ጥናት አለ። በዛ ብቻ አይደለም ሚካኤል፣ በመጡበት ጊዜ የተነገረ ንግግር አለ። እሳቸው በመጡ ጊዜ ዝናብ ስለዘነበ በጣም ደስታ ሆነ። ያም ዝናብ በግብጽም ሲዘንብ ጳጳሱ በግዛ በመሄዳቸው ነው ይሄ ሆነው ብለው በዲፕሎማቲክ አቅማቸው ይህንን አድርገዋል ብለው ውዳሴ ሁሉ ቀርቦላቸዋል በግብጽ ሀገር ውስጥ። ስለዚህ በዛጉዌ ከፍተኛ ተጽዕኖ ያደረሰው ተደጋጋሚ ድርቅ መኖሩና ያ ደግሞ አመራሩም ላይ ከፍተኛ ተጽዕኖ እንዳሳደረ ብዙ ጊዜም ድርቅ ኢትዮጵያ ውስጥ ከፍተኛ የ- ስልጣን ለውጥ እንደሚያመጣ ይታወቃል። በዛ ዘመን አንዱ ይሄ ነው። ሁለተኛ ነገር በዚህ በላሊበላ አካባቢ እና መጨረሻው አካባቢ ስለሆነ በምናይበት ጊዜ በሰሜን የእንደርታ ሴሜቲክ ላንግጅ ተናጋሪዎች ዳይነስቲ ራሱን የተነሳበት ጊዜ ነው። በደቡብ ደግሞ እንደዚሁ የአማህራዊ የሚባለው የኢኮኖ አምላክ የሚመራው በምዕራብ ደግሞ የሞተለሚው ዳሞት የተነሳበት ጊዜ ነው። በኢፋት ደግሞ የሸዋ ነገስታት የሸዋ ሙስሊም ስልጣን ትተው እንደገና አሁን የኢፋት መንግስት የተነሳበት ነው። በዚህ መካከል እንግዲህ እነዚህ ትልልቅ የታሪክ መሸጋገሪያ የደስታት ወይም ዳይነስቲስ ወይንም ሄደምስ እየተነሱ ያለበት ምክንያት ነው። በጣም የዜዳ መንገድ መስመር በመከፈቱ ምክንያት ለዛግዌ መንግስት የሚደርሰው የንግድ መስመር ወደ ሰሜን የሚመጣው ወደዚህ በመታጠፉ ምክንያት ያንን መቆጣጠር ባለመቻላቸው ምክንያት የኢኮኖሚ አቅም ማነስ ለዚህ ለውጥ አምጥቷል ብዬ ነው የማምነው። ምክንያቱም እንዳልኩ ከታች ከደቡብ ያሉት አሁን ሀይላቸውን እየጨመረ ይፋትም ለብቻው ለማህራውም ለብቻው የዳሞትም ለብቻው የንጉሱን ስልጣን አለመቀበል ላይ የደረሱ ስለሆነ ግብርም እንደማይከፍሉ የዳሞትን ንጉስ እንደውም ወደ ሰሜን ሳይሆን እንደውም ማስገበር የጀመረበት ጊዜ ነው የይፋትን ኪንግደም የሻዋን ኪንግደም ግብር እያስከፈለበት ያለበት ዘመን ስለነበረ የዛሬ መንግስት መዳከም ዋነኛው ምክንያት ብዬ ማስበው የኢንቫይሮንሜንታል ችግር ነው። ወይም የድርቅና ከደቡብ ያሉት ነገስታቶች ኃይል እየጨመረ መምጣትና የኢኮኖሚ ተጽዕኖ በማምጣት በማምጣት ብዬ ነው የማምነው። ዛግዌ ስርወ መንግስት ውድቀት በእርግጥ ለሰለሞናዊ ስርወ መንግስት ዳግም ማንሰራራት በር ከፍቷል። አሉታዊ ተጽዕኖዎችስ የስርወ መንግስቱ መውደቅ ምን ያስከትላቸው አሉታዊ ተጽዕኖዎች አሉ ይላሉ? አሁን ታይ ከምናነሳቸው ዋን የሚወጡ ነገር የዛግዌ ነገስታት በአስራ ሶስተኛ ክፍለ ዘመን መጨረሻ ላይ ያለውን የስልጣን ሽኩጫ በጣም አጋግመውታል ማለት ይቻላል። ምክንያቱም ከደቡብ ያለው ሁሉም ነገስታት የራሱን ክሌም ከሰሜንም ያለው ነገስታት ክሌም የማድረጉ ነገር ስልጣኑን ለመንጠቅ ያደረጉት ሽኩጫ ከፍተኛ ነው። ምክንያቱም ረዥም የጦርነት ዘመን የምንከተለው ከዛ ጊዜ ጀምሮ ነው። ሁለት መቶ ሶስት መቶ ዓመት የመካከለኛውን ዘመን ራሱን እስኪችል ድረስ የነበረው ሂደት ሁሉ ብዙ በጦርነት የተያያዘ ነው እና የእነሱ አሉታዊ ተጽዕኖ አንዱ የምንሆነው እነሱ ጋር የቀረው ነገር በጣም ጥቂት ነገር ነው። ምክንያቱም በመካከለኛው ዘመን ላይ በፊት ወደፊት እንናገረው እንደሆነ አላውቅም እንጂ ለምሳሌ ስለ ዛጉዌ ሰዎች እንዳንሰማ ሰዎች እንዳይነገር የዛጉዌ ስልጣኔ እንዳይሰማ ያደረገ በጣም በቅርብ ጊዜ ውስጥ ነው። በኋላ በጣም ከረዥም ጊዜ ዘመን በኋላ ነው ስለዛ ጊዜ ስልጣኔ እንኳን በኢትዮጵያ ታሪክ ውስጥ ሪኮግኒሽን እያገኘ የመጣውና ይሄ ሁሉ አሉታ የተጽኗዋለ። ሁለተኛ የአርክቴክቸሩ ስራ አልቀጠለም። ምናልባት የአካባቢ ሁኔታ ሊወስን ይችላል፣ ግን ከዛ ኢንስፓየር ያደረገው ነገር ክርስትናና ግዕዝ እንጂ ከዛ ውጭ ያለፈ የአርክቴክቸራዊ ኢንስፓሬሽኑ ደካማ ነው ማለት ይቻላል። የእነሱ መፍረስ በኋላ በጣም በሚያስገርም ሁኔታ የኢትዮጵያን መካከለኛውን ዘመን ዘመን ከፍተኛ ችግር ውስጥ የከተተ ወይንም በጦርነት ውስጥ የከተተ ነው ብል ተሳሳትኩ አይመስለኝም። ሌላው አሉታዊ ተጽዕኖ የምንላቸው በተለይ በዚህ በእነሱ ሊትሬቸር ላይ በተለይ እነሱን በተመለከተ እነሱ ከነገስታትነት ወደ ቅዱስነት እንዲሄዱ የገፋቸው ነው የሚመስለኝ። ምክንያቱም ከዚህ በኋላ እነሱን እንደ ነገስታት አይደለም የማየት ያለው ቴንደንሲ። እንደውም ስለ እነሱ የምናውቀው ታሪክ በሌሎች ጸሐፊዎች ወይም ከሌሎች ምንጮች የሆነ በመሆኑ የዛጉን ታሪክ በትክክል እንድ ጽፈን ለማስረዳት የሚያስችል መረጃ ከነሱ አለመኖሩ አንዱ ትልቁ አሉታዊ ተጽዕኖ ነው ጊዜ ነው የማስረው፣ በእነሱ ዘመን ማለት ነው። ስለ እነሱ ታሪክ በመጽሐፍ በኩል በሌላው በኩል የእነሱ ድካም የተለያዩ ዳይናስቲዎችን እንዳልኩ ከደቡብም ከሰሜንም ያስነሳ በመሆኑ እዛ ምክንያት ይሄ ሁሉ የደረሰ መሆኑን መናገር የሚቻል ይመስለኛል። ዶክተር ደረሰ አየናቸው፣ በደብረ ብርሃን ዩኒቨርሲቲ የታሪክና የቅርስ አስተዳደር ዲፓርትመንት መምህርና የድህረ ምረቃ ዲን፣ ስለ ቃለ ምልልሱ እናመሰግናለን።